ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅት ጀመረ። ውይይት ከሁለት የሃይማኖት አስተማሪዎች ጋር። አላህ በቁርአን ላይ የሰው ልጅን አላቅን አከበርን ይላል። የሰው ልጅ ነው ያለው ይሄ እምነት ተከታይ ምናምን አይደለም፣ የተባለው ሰው በመሆኑ ብቻ። ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ ምክትል ሰብሳቢ፣ በተጨማሪም የማንነትና የወሰን ጉዳይ ኮሚሽን ምክትል ኮሚሽነር ናቸው። የትኛውም ኢትዮጵያ ውስጥ ያለ እስከዛሬ የምናውቀው የሃይማኖት ተቋም የስነ ምግባር ህግጋት ሰው ግደል፣ ቤተ እምነት አፍርስ፣ ስረቅ፣ እንደዚህ አይነት ጎደሎ ነገር አድርግ ብሎ የሚል የሃይማኖት ስነ ምግባር ያለው ሃይማኖት የለም። በሃይማኖታችን ልንለያይ እንችላለን። በሥነ ምግባር ህግጋቱ ግን የትኛውም ሃይማኖት ተቋም ይህን የሚፈቅድ የለም። ቀሲስ ደረጀ ስዩም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የወንጌል አገልጋይ፣ በዋሽንግተን ዲሲ የምስካየ ህዙናን መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ፣ እንዲሁም የዋሽንግተን ዲሲና አካባቢው ሀገረ ስብከት የቨርጂኒያ ስቴት ቤተ ክህነት ጸሐፊ ናቸው። ሁለቱንም በዚህ ምሽት ይዘናል። ስብስብ ልብ ህይወት የሚጠይቁ የወጣት ህይወት የሚያስከፍሉ ትኖች ብዙ ቦታ ታይተዋል። ይሄ የችግሩ በጣም የተወሳሰበ መሆኑ ይህን ወደ አስተማማኝና ሙሉ ሰላማዊ ሁኔታ ከኦነግ ሊቀመንበር አቶ ዳውድ ብሳ ጋር የጀመርነው ነው። ውይይት ይቀጥላል። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተ ነኝ። እሁድ ህዳር 28 2012 ዓ.ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችው ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የብሔር ብሔረሰቦች ቀን መልካም ልምዶችን የምንካፈልበትና አንዱ ከሌላው የሚማርበት መድረክ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት የኢትዮጵያ ህገ መንግስት የጸደቀበትን ምክንያት በማድረግ አስራ አራተኛውን የብሔር ብሔረሰቦች ቀን ለማክበር በተሰናዳ የዋዜማ ስነስርዓት መክፈቻ ላይ መሆኑ ታውቋል። ሙክታር ጀማል ተከታትሎታል። በስነ ስርዓቱ መክፈቻ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ከፍተኛ ተጋድሎ አድርገው የመሰረቱ ህገ መንግስት እንደሚያረጋግጠው ብሔር ብሔረሰቦችና ህዝቦች የታገሉት ኢትዮጵያ ውስጥ በእኩልነት ለመኖር ሁሉም በአቅሙ ጥሮ ግሮ በነጻነት የሚኖርባትን ሀገር ለመገንባት ነው ብለዋል። የዛሬው አስራተኛው የብሔር ብሔረሰቦች እና ህዝቦች በዓል የምናከብር ብቻ ሳይሆን በሚቀጥሉት አስር ዓመታት ወደ ብልጽግና ጎዳና የገባች አሁን ያለችበትን ኖሮና ችግር የማትናገር ኢትዮጵያን ለመፍጠር ቃል የምንገባበትም ጭምር ይሆናል። ኢትዮጵያ ብሔር ብሔረሰቦችና ህዝቦች ሲሰባሰቡ ሊታዩ፣ ሊነገሩ አንዱ ከሌላው ሊማራቸው የሚገባ በርካታ ትውፊቶች፣ ባህሎች፣ ቋንቋዎች እና ሥነ ምግባሮችም ጭምር ስላሉ ስንገናኝ ችግር ሮሮ የምናውራ ሳይሆን መልካም ልምዶቻችን ምንካፈል አንዱ ከሌላው የሚማር አብሮ መሆናችን ጸጋ መሆኑን እንድናስብ የሚያስችል መሆን አለበት። በመድረኩ ላይ ሁለት የጥናት ጽሁፎች የቀረቡ ሲሆን በህዝቦች አብሮ በኖር የኦሮሞ ገዳ ስርዓትና አቃፊነትን ሌሎችንም ጉዳይ በተመለከተ ሰፊ ትንተና ተሰጥቶ ታዳሚዎች ተወያይቶበታል። ብዛህነት ላይ ትኩረት ያደረጉት ዶክተር ገረመውሉቃ በጽሁፋቸው ይህን ጠቅሰዋል። የብዛህነት እስቴቶች የምንላቸው አንደኛ ኃላፊነትና ተጠያቂነት፣ ኃላፊነት ለራስ ኃላፊነት ለሌሎች ሌላው ነጻነት ነው። ነጻነት ባቸው ከባድ ነው። ነፃነት ማለት ድቅነት ማለት አይነ ነፃነት ትልቅ ኃላፊነት ነው መብትና ግዴታ ማወቅን ያስገድናል። ነፃነት ሲባል የሰው ልጅ ከፍተኛ ኃላፊነትን ተቀበለ ማለት ነው። በዓሉ ዛሬ በዋዜማ ውይይት የተደረገበት ቢሆንም በነገው ዕለት በአዲስ አበባ ስቴዲየም እንደሚከበር ይጠበቃል። በዛሬው ስነ ስርዓት ላይ ከኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬርያ ኢብራሂም ያዘጋጁ ኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመለስ አብዲሳን ጨምሮ የተለያዩ ክልሎች ርዕሰ መስተዳደሮችና ተወካዮቻቸው ተገኝተውበታል። የበዓሉን ስነ ስርዓት ሰፋ ያለ ዘገባ በነገው ዕለት ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ ሙክታርን ለዘገባው አመሰግናለሁ። በሆንግ ኮንግ በዚያች አገር ከዚህ ቀደም ታይቶ በማያውቅ ደረጃ የተቀነባበረና በተከታታይም የተካሄዱ የተካሄደ መሆኑ የተነገረለትን የጸረ መንግስት ተቃውሞ ስድስተኛ ወር ለማሰብ በመቶ ሺዎች የተቆጠሩ ተቃዋሚዎች ዛሬ የሆንግ ኮንግ አደባባዮችን ሞልተው ታይተዋል። በዛሬ ዕለት በአንድ ፋብሪካ ላይ የደረሰ የእሳት ቃጠሎ በህንዷ ዋና ከተማ ኒው ዴልሂ አርባ ሶስት ሰዎች ሕይወታቸው አለፈ። በከተማዋ ከሁለት አስርት ዓመታት በላይ ወዲህ ያየችው እጅግ አስከፊ እሳት መሆኑም ተገልጧል። አብዛኛዎቹ ነዋሪዎች በእንቅልፍ ላይ ሳሉ፣ የእሳት አደጋ ሰራተኞች በሕንፃው ዙሪያ ያሉትን መከላከያዎች ለከባድ መኪናዎች መግቢያ ጠባብ በመሆናቸው ከመቶ ሜትር ርቀት እሳቱን ለማጥፋት ሲታገሉ ተስተውለዋል። የእሳት አደጋው የደረሰው በሳድር ባዛር በከተማው ትልቁ የጅምላ ገበያ ስፍራ፣ ለቤት ዕቃዎች፣ የኤሌክትሪክ ሽቦች እና ሌሎች የቁሳቁሶች የሚሰሩ ፋብሪካዎች በመኖሪያ አካባቢዎች የሚዘወተሩበት አካባቢ ነው። የዩናይት ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ ባለፈው አርብ በፍሎሪዳ ፔንሲኮላ በሚገኝ የዩናይት ስቴትስ የባህር ኃይል ጣቢያ ሶስት ሰዎችን የገደለውን ሰው ማንነት ይፋ አደረገ። አድማጮች፣ ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ ይህ በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 28 2012 ዓ ም ዝግጅታችን ነው። አሁን ወደ መጀመሪያው ቅንብር እንዝለቅ። ትናንት ዋሽንግተን ዲሲ አካባቢ ወደ ተካሄደ አንድ መንፈሳዊ ጉባኤ እንውሰዳችሁ። ኢትዮጵያና ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቃል ኪዳን ሰነድ በሚል መሪ ቃል የተከናወነ መርሃ ግብር ነበር። ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወቅቱን አጠቃላይ ሁኔታ ከታሪካዊ ዳራ ጋር በማነጻጸር ለመነጋገር የተካሄደ እንደነበር አዘጋጆቹ ገልጸዋል። በሲልቨር ስፕሪንግ ሜሪላንድ በሞንጎመሪ ብሌር ከፍተኛ ሁለተኛ ደረጃ ትምህርት ቤት የስብሰባ አዳራሽ በተጠራው መድረክ ላይ የቤተ ክርስቲያኒቱን የዘመናት ታሪክና በውጭ ያሉ ተከታዮቿን፣ እንዲሁም ሥነ ፈለክና ዘመናዊ ሳይንስን፣ ሌሎችንም ቁም ነገሮች የዳሰሱ የፈተሹና ያነጻጸሩ ማብራሪያዎች በምሁራን ቀርበዋል። ለምን አሁን? የዚህ ጉባኤ መጠራት መነሻ ሐሳብና ግብ ምንድን ናቸው? የአዘጋጅቱ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ የሆኑትን ሊቀ ማዕምራን ቀሲስ ዶክተር አማረ ካሳየን ጉባኤው እየተካሄደ አነጋግሬያቸው ነበር። በቅድሚያ ይህንን መርሃ ግብር በዚህ አይነት ሁኔታ በእናንተ መገናኛ ብዙሃን እንድናገር ስለፈቀዳችሁልን ከልብ እናመሰግናለን። ይህንን ፕሮግራም ለማዘጋጀት ያሰብነው የጊዜው ተጨባጭ ሁኔታ ያንን ለመግለጽ እና ያንን በተመለከተ ነው የምናካሄደው። የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቃል ኪዳን ሰነድ የሚል ነው እና ዛሬ አገራችንም ሆነች ቤተ ክርስቲያናችን የተመሰቃቀለ መንገድ ላይ ትገኛለች። በክርስቲያኖችም በቤተ ክርስቲያንም ላይ የሚደረገው ስቃይና መከራ እናስታውሳለን። ያ ቃል ኪዳን እግዚአብሔርና ኢትዮጵያ፣ ኢትዮጵያና እግዚአብሔር፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ ሕዝብ በቃል ኪዳን የተሳሰረ ነው። ከአበው ጀምሮ በነቢያት በሐዋርያት ዘመን ሁሉ እስካሁን ድረስ ያው የቃል ኪዳን ሀገር በቃል ኪዳን መሰረት የምትኖር ሀገር ናት እና አሁን ያ የቃል ኪዳን ሰነድ እየፈረሰ እንደሆነ ስለተሰማን ስለተረዳን፣ በሀገሪቷ ላይ ተደጎ የማይታወቅ አምልኮ ባይድ የመንፈስ እንቅስቃሴዎች የሚደረጉበት ዘመን ቤተ ክርስቲያኑ እየተቃጠለ ያለበት ዘመን ስለሆነ እንግዲህ በዛ አንጻር ያንን ለማውሳትና ወደፊትስ እንዴት ነው በውጪ ያለችው ቤተ ክርስቲያን በሀገር ውስጥ ላለችው ቤተ ክርስቲያን ላሉት ማኅበረ ምዕመናን መርዳት፣ ማገልገል ድምጻችንን ልናሰማ የምንችለው በምን አይነት መልኩ በሚል ነው። በዚህ ሬስ ላይም የሀገራችን መምህራንን ሊቃውንት በውይይት መልክ ተሳትፎ አድርገዋል። በዛ ላይ ውይይት ተደርጓል። እንግዲህ ያንንና ያንን የመሳሰለውን ለማድረግ ነው። በመቀጠልም በዛው እግር መንገድ ይችን ቤተ ክርስቲያን ለማጠናከርና መልክ ለማስያዝ ያው በስደት ላይ ያለ ነው ከነበረን ንብረትና ሀብት ከነበረን ቦታ ወተናልና አሁን የራሳችን የሆነ ቤተ ክርስቲያን ለማግኘትና ለመግዛት የምንችልበትን የገንዘብ ማሰባሰብ ፕሮግራም በዛው እግር መንገዱን እያካሄድን ነው ያለ ነው እና ሁለት ነገሮችን ለማካሄድ ነው እንግዲህ የዛሬውን መርሃ ግብር በዚህ አይነት ሁኔታ ያዘጋጀ ነው። ሊቀ ማምራን ቀሲስ ዶክተር አማረ ካሳዬ መቼም በሀገሪቱ ውስጥ ያለው ሁኔታ መፍትሄ እንዲያገኝ በቤተ ክርስቲያኒቱ ተከታዮች ላይም በቅርቡ ሲደርሱ የታዩ ችግሮች፣ እንደዚሁም በአብያተ ክርስቲያኑም ላይ የደረሱት ችግሮች መፍትሄ እንዲያገኙ መንግስትም እየጣረ ነው። ቤተ ክርስቲያንም እንዲሁ እየጣረች ነው። ቤተ ክህነት፣ የሌሎች እምነት ተከታዮችም ሙስሊም ወንድምና እህቶችም እንዲሁ እየተረባረቡ ነው። ይህንን ሁኔታ እንዲያበቃ ለማድረግ የኢትዮጵያ ገጽታ አይደለም እያሉም እየተናገሩ ነው ባገኙት አጋጣሚ ሁሉ እና እርስዎ የቅድስት ቤተ ክርስቲያን አስተዳዳሪ ኖትና፣ ከኢትዮጵያ ቤተ ክህነት አጠቃላይ እንቅስቃሴ የተለየ እንቅስቃሴ ነው እያደረጋችሁ ያላችሁት ወይስ በዛው ስር አብሮ የሚሄድ ነው? ቤተክርስቲያኒቷማ ቤተክርስቲያን ናት። ቤተክርስቲያኒቷ ጋር አንድ በመሆን ነው። ከቤተክርስቲያኒቷ የተለየ አካል የለንም። በተለየ መንገድም ደግሞ አይደለም እናካሄደው። ቤተክርስቲያኒቷ ቤተክርስቲያን ናት፣ እንደነበረች ያለች የምትኖር ናት። ነገር ግን በዛ ውስጥ ያሉ ቤተክርስቲያን ውስጥ ያሉ ቀደም ብሎ እንደነበሩት አባቶቻችን ይሁኑ፣ ወደዛ ያድርሱን፣ ይምሩን፣ ህዝቡን ይምሩ፣ ዝም አይበሉ፣ ይጩሁ ህዝቡን ያስተምሩ። በእውነት ይሄን ያህል ጭካኔ፣ ይህን ያህል ግድያ፣ ይህን ያህል በህዝብ ላይ ያለ ሲደረግ እንደዚህ ያለ ጭካኔ ከኢትዮጵያውያን እንዲፈጠር የሚገባው አልነበረም። ለምን የሚገባውን ስራ የቤተ ክርስቲያን አባቶች መስራት ስላልቻሉ ነው። ያንን ግብረ ገባዊ የሆነ ትክክለኛውን የሆነ ነገር ህዝቡን አስይዘ ነው አስጨብጠው ነው ቢሆን ኖሮ እንደዚህ ያለ ጭካኔ ሊደረግ አይገባውም ነበረ። እንዲህ ያለ ጭካኔ በወገኑ ላይ በወንድሙ ላይ በራሱ ሰው ላይ እንደዚህ ያለ ነገር ሊያደርግ አይችልም። ክርስትና ራሱ ራይ ነው። ክርስትና ራሱ የሰውን መብት መጠበቅ ነው። ክርስትና ራሱ ሰላም ነው። ክርስትና ራሱ አንድነት ነው። ክርስትና ራሱ ፍቅር ነው። ያንን ነገር በሚገባ የቤተ ክርስቲያን አባቶች በነበረው በሀያ ሰባት ዓመታት በውስጡ አልፎ አልፎ የገቡ መሳሪያ የሆነ የገቡ ቤተክርስቲያን ሰዎች አሁንም አሉ። ያንን ሊሰሩ ስላልቻሉ ይህ ነገር ሊከሰት ቻለ። ሊከሰት የሚገባው አልነበረም። ሀገራችን እኮ ዘጠና ስድስት በመቶ አማኝ እንደሆነ ነው ሁላችንም እናረጋግጠው፣ ሁላችሁም እንደምታውቁት እና አማኝ እንደመሆኑ መጠን አማኝ ሰው እንዲህ ያለውን ጭካኔ ሊያደርግ አይችልም ነበር። ለምን የሀይማኖት መሪዎች የሀይማኖት አገልጋዮች በሚገባ አልሰሩም ማለት ነው። በሚገባ ቢሰሩ ኖሮ አንድ ከሚያምን ህዝብ እንዲህ ያለ ጭካኔ ሊደረግ የሚገባው ባልሆነም ነበረ። እኛ ከቤተ ክርስቲያኒቷ የተለየን አይደለንም። ቤተ ክርስቲያኒቷ ባለፈው ለሀያ አመታት ያህል ተለያዩ። አንድ ምናለች አንድነቷ እናምናለን። አሁን ደግሞ እዚያ ያሉት አባቶቻችን ትክክለኛ የሆኑ አባቶች አሉ፣ ትክክለኛ የሆኑ በሚገባ የሚጓዙ አባቶች አሉ ብለን እናምናለን። እነሱ ለመርዳት ከእነሱ ጋር በመሆን ሌላው ጥያቄ አሁን ያነሷቸው በጣም ትልልቅ ቃላት አሉ። ክርስትና ማለት ሰላም ነው። ክርስትና ማለት ፍቅር ነው። ክርስትና ማለት አንድነት ነው ብለዋል። እርስዎ በአስተዳዳሪነት ሲመሯት የቆዩዋት ርዕሰ አድባራት ቅድስት ማርያም ቤተ ክርስቲያን ውስጥ ግን ለብዙ ጊዜ የቆየ ችግር መከፋፈል እንደነበረ ይታወቃል። ቀደም ሲል እንደ ተገለጸው አይነት የቤተ ክህነት መከፋፈል ሳይሆን በአንድ ደብር ውስጥ የነበረ መከፋፈል ነው ስናስተውል የቆየ ነው። እስከ ፍርድ ቤት ድረስ የተራዘመ ችግር ነበረ ያለው በቤተ ክርስቲያኒቱ ውስጥ። በአንድ አጋጣሚ ይሄ ጉዳያችሁ ይታይ በነበረ ችሎት ላይ ዳኛዋ መረር ያሉ ቃላትን ስለዚሁ አሁን ስለጠቀሷቸው ስለ ሰላም ስለ ፍቅር ስለ ክርስትና ተግሳጽ መሰል ነገር ተናግረው እንደ ነበረ አስታውሳለሁኝ። አሁን ደግሞ ተፈናቅለናል ከነበርንበት እያሉ ነውና እንዴት ነው ይሄ የሰላም የፍቅር የአንድነት የክርስትና ነገር ከእንደዚህ አይነት መለያየት ጋር ከእንዲህ አይነት አለመነጋገርና በአባቶች መካከል አለመግባባት ጋር አብረው ሊሄዱ የሚችሉት? ዶክተር አማረ፣ ችግሩ እኮ ከኛው ነው። ችግሩ ያንን የሚገባውን ክርስትናውን ስለማንጓዝና ስለአስተጓዝን ነው። እንኳን በአንድ አጣ ቤተ ክርስቲያን እና በጠቅላላ በሀገሪቷ ሁሉ እንዲህ ያለ ምስቅልቅል የሆነ ነገር ሊፈጸም ባልተገባውም ነበረ። እኛ እኮ ትክክለኛ አይደለንም። ስራችንን አልሰራንም እያልኩህ እኮ ነው። ስራችንን ስላሰራን ሁላችንም የራሳችንን መንገድ ይዘን ስለምንጓዝ በዛ ላይም ደግሞ የነበረው የሀያ ሰባት አመት ሀገሪቷን አስተዳደር የነበረ የዛም ተጽዕኖ ወደዚህ ዘምቶ ገብቶ ያም ተጽእኖ እንደነበረው ነው። ይሄ ግልጽ ነገር ነው። እኛ እርስ በራሳችን ብቻ የሆነ ነገር አይደለም። የመንግስትም እጅ እንደነበረበት እኛ ያለን ማስረጃ የሚያሳየው እና እንግዲህ ይህንን የመንግስት መሳሪያ ልንሆን የበቃ ነው። ካህናት ነን እኛ ካህናት አሁንም ትክክለኛ አይደለንም። ትክክለኛውን ቦታ አልያዝንም። ትክክለኛውን ቦታ እንያዝ፣ ቤተ ክርስቲያኗን በትክክል እንምራ። እስካሁን የምንጓዝበት እያደረግን ያለው ሁሉ ትክክል አይደለም እያልኩ ነው። እና በዚህ ጉባኤያችሁ ማብቂያ ላይ ምንድን ነው የምትጠብቁት? ሊቀ ማእምራን፣ እንግዲህ በዚህ ጉባኤ መጨረሻ ላይ ምናልባት ይሄንን የቃል ኪዳን ሰነድ የሚለውን ተግባራዊ ለማድረግ አንድ ኮሚቴ ይቋቋማል በዛ ዙሪያ እንቅስቃሴው የአብያተ ክርስቲያናቱ የሚመናኑ የካህናቱ በዚህ ጉዳይ ላይ የሚያምኑ ሁሉ ተሳታፊ የሚሆኑበት ምናልባት አንድ ጉባኤ ይህንን የሚያዘጋጅ አንድ ኮሚቴ ልንሰይም እንችላለን የሚል ግምት አለን። በሌላ መንገድ ደግሞ ይህንን አሁን ያደረግነው እንደገና ነተኛ አንድ ጉባኤ ደግሞ ለሆን የሚያዘጋጅ እንችላለን የሚል ግምት ነው ያለን። እና ዛሬ እነዚህ የተለጣ ነባቸው የነባቸውን በአጠቃላይ ወደፊት የምንሰራውን ጭምር በመግለጫ መልክ ምናልባት በዚህ ውስጥ የሚቀጥለው ሳምንት ስናወጣለን ነው የምናስበው። ሌላው ሊቀ ማዕምራን መቼም በአበው መካከል የሚፈጠር መከፋፈል፣ መራራቅ፣ መነጋገር አለመቻል ወደ ልጆችም ይዛመታል። መከፋፈል እየበዛ ነው የሚሄደው። ይሄንን መከፋፈል ወደፊት እንዳይዘልቅ እንዳይቀጥል ለማስወገድ የምታደርጉት ስጥረት ይኖራል። ወደ አንድነት መጠናከር የምትሄዱበት ስራ ይኖራችኋል። የምታስቡት የመነጋገር የመግባባት እንግዲህ አላማውም ይህ ነው። ያ የተለያዩ ወደ አንድነት ወደ መግባባት ይሄ እንግዲህ ከቤተ ክርስቲያን መጀመሪያ ያለበት መሆኑን ነው። ካህናቱም ምእመናኑም ያንን የድሮውን አስተሳሰብ በአዲስ መልክ ሕይወታቸውን በመንፈሳዊ ደረጃ ቤተ ክርስቲያን እንኳ በሚሰጠን መመሪያ መሰረት ወደ አንድ ለመጓዝ ወደ አንድ ለመሄድ ለቤተ ክርስቲያን እንኳ ሀገር ቤት ላሉትም ላለችውም ቤተ ክርስቲያን ደጋፍ ለመሆን ነው። ይህ ነገር የምናደርገው እና ያ ነው አላማችንም፣ ወደ አንድ መሄድ፣ ተቀራርቦ መነጋገር፣ አንድ ሆኑ መወያየት። ይህንንም ጀምረነዋል። አሁን በነበር ጊዜ ቤተ ክርስቲያኑና እኛ ተገናኝተን መነጋገር ጀምረናል። ነገር ግን አሁንም ቢሆን እንዲሁ አንዳንድ ችግሮች ሊኖሩ ይችላሉ። ግን የኛ አላማና የኛ ቅድ ተቀራርበን ተነጋግረን ሰላም ፈጥረን ይህችን አንድ ታላቅ ቤተክርስቲያን ሀገር የተባለች ቤተክርስቲያን ይህችን ቤተክርስቲያን ማዳን መጠበቅ የእሷን መመሪያ ተከትሎ መጓዝ መቻል እንዳለብን ያኔ ለህብረተሰቡ ሁሉ ለማስጠበቅና ለማስያት ነው፣ ብታም እያደረግን ያለ ነው። ሊቀ ማዕምራን ቀሲስ ዶክተር አማረ ካሳይን አመሰግናለሁ። ዝግጅታችን ይቀጥላል። ውይይት ከሁለት የሃይማኖት አስተማሪዎች ጋር። ኢትዮጵያ የነባር ሃይማኖቶች ቀዳሚ ተቀባይ እንደሆነች ይነገራል። አንዳንዶች በአሃዛዊ መረጃ ሲናገሩ ከዘጠና ከመቶ ያላነሰ ሕዝቧ ሃይማኖተኛ ነው ይላሉ። ነገር ግን ኢትዮጵያ ውስጥ በየጊዜው የሚታዩ ግጭቶች፣ አሁን አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው አድራጎቶች፣ ለከት ያጣ ዘለፋ ወይም መዘላለፍ፣ ሕገ ወጥ ንግድ፣ ክህደት፣ የሥነ ምግባር ብልሹነት፣ በተቋም ደረጃም ዘግናኝ የማሰቃየት አድራጎቶች ሲፈጸሙባትና ከፍተኛ ሙስና ሰፍኖባት የቆየ ነገር ግን ደግሞ ሕዝቧ በድህነት የሚማቀቅ አገር ነች። የሃይማኖተኞች ሀገር ከሆነች እንዴት ይሆን ይህ ሁሉ ክፋት የሚሠራባት የሚልና ሌሎችም ጥያቄዎችን አንስታ ጽዮን ግርማ ከአንድ የክርስትናና ከአንድ የእስልምና ሃይማኖቶች መምህራን ጋር ተወያይታለች። ጽዮን ተወያዮቿን አስተዋውቋ ትጀምራለች። ቀድሞ ከአዲስ አበባ ወደ መጡት ነው የምናልፈው። ከአዲስ አበባ የመጡት ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢ፣ እንዲሁም የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ ምክትል ሰብሳቢ፣ በተጨማሪ የማንነትና የወሰን ጉዳይ ኮሚሽን ምክትል ኮሚሽነር ናቸው። ኡስታዝ አቡበከር ከኢትዮጵያ ሙስሊሞች ጥያቄ ጋር በተያያዘ ከሌሎች አጋሮቻቸው ጋር ለአራት አመት ተኩል ያህል ታስረው ከተፈቱ ሶስት አመት ሆኗል። አሁን በኢትዮጵያ ተለያዩ ጉዳዮች በሃይማኖቱን ወክለው የተንቀሳቀሱ ይገኛሉ። እንኳን ደህና መጡ። ወደ ሁለተኛው እንግዳ ነው የምናልፈው። ቀሲስ ደረጀ ስዩም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ ቦታ የወንጌል አገልግሎት በመስጠት ይታወቃሉ። በዋሽንግተን ዲሲ ቤተክርስቲያን የምስካዬ ዙናል መድኃኔ ዓለም አስተዳዳሪ ናቸው። እንዲሁም በዋሽንግተን ዲሲና አካባቢው የቨርጂኒያ ስቴት ቤተ ክህነት ጸሐፊ ናቸው። ነገር ግን አንድ ማሳሰቢያ ለመስጠት እንፈልጋለን። በዚህ ውይይት ለመሳተፍ ቀሲስ ደረጀ ስዩም ሲመጡ የሚመሩትን ተቋም የሚያገለግሉትን ተቋም ወክለው ሳይሆን በግላቸው እንደ ወንጌል አገልጋይነታቸው ለመሳተፍ ነው ፈቃደኛ ሆነው እዚህ የመጡት። እናመሰግናለን። የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያስኩት ጥያቄ ላይ ልምጣ። እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታትስቲክስ ያስቀምጡታል። ከዘጠና በመቶ ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት፣ የስነ ምግባር ብልሹነት በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው፣ ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሃ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማል ና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር። አመሰግናለሁ። ብስምላ እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ ደንዋይ እድሉ ስለተፈቀደ ና ከአባታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚና ና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው ኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ እንደ ሀገር ሀገሪቱ ውስጥ ያለው መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ እስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለብንም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፍሪ የሆኑ የማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ማህበረሰብ የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢ ሙሐመድ ወደዚች ምድር ስመጣ እኔ የሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹት ስነ ምግባር ነው። ስነ ምግባር ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ ምን ስማቸው ዛሬ አስደንጋጭ፣ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ፣ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው እንደ እስልምና አስተምሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። የፈጣሪ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው። ምርጫ አላቸው ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ሕይወታቸው፣ ነፍሳቸው አደጋ ሊገለጥ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ በአሰቃቂ በአሳዛኝና በአስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ይቻል ነው ብዬ ራሴ ለመግለጽ ጠይቃለሁ። ምንድን ነው እዚህ ደረጃ እንድንወርድ ያደረገን የዚህ አይነት እዚህ ደረጃ የስነ ምግባር ዝቅጠት ውስጥ እንዴት ገባል? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝ ነን የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉትና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል የተከበረ ፍጡር ነፍስ እስከ ማጥፋት ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ህይወት ሁኔታ ህይወቱ እንዲያልፍ ማድረግ ወንድሞ ወንድሞ ማፈናቀል፣ መግፋት፣ መሰል ነገራቶች እንግዲህ እዝነትን፣ ርህራህን፣ ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። በባህሪው እንግዲህ እኔ ችግሩ የእምነቱ ችግር ነው ብዬ ላማ የአማኙ ችግር ነው እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም መቼም ክሰል የክሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከ ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም፣ የክሰሉ ባህሪ ስለሆነ ነው ሰዎች የእምነቱ ታማኝ ካለመሆናቸው የእምነቱ ችግር ሆኖ አይደለም። እውነቱ በዚህ መስመር የሚያዝም ሆኖ አይደለም አይደለም። የሰው ዘርን እንኳን በዚህ አይነት አሰቃቂ ነገር ቁርኣን ላይ የሚያነሳቸው ነገሮች አሉ። ከሚያነሳቸው ነገሮች ውስጥ በተለይ የሰው ልጅ ነፍስ ክብር ሰው የሚባል የተከበረ ፍጡር ከመሆኑ አንፃር፣ አላህ በቁርአን ላይ የሰው ልጅን አላቅን አከበርን ይላል። የሰው ልጅ ነው ያለው ይሄ እምነት ተከታይ ምናምን አይደለም የተባለው ሰው በመሆኑ ብቻ የተከበረ ፍጡር ነው። ይሄን የተከበረ ፍጡር ህይወቱን ለአደጋ እንድትጋለጥ ከማድረግ የበለጠ አስከፊ ነገር የለም። ዛሬ በመቶዎች ሰዎች፣ በሺዎች የገደሉ ሰዎች ጄኖሳይድ ወይም ደግሞ የዘር ማጥፋት ይባላል። በእስልምና እምነት ውስጥ በቁርአን ላይ መንቀተለ ነፍስ ነው የሚለው። አላህ አንዲት ህያው የሆነችን ነፍስ አላግባብ የገደለ ሰው የሰው ዘር እንዳጠፋ ነው የሚቆጠረው ይላል። ምክንያቱም የመኖር ህልውና የፈቀደለት ፈጣሪ ተቃርኖ ያንን ተግባር በመፈጸሙ የፈጣሪን ህግጋት በምድር ላይ እንዲጠፋ የማድረግ ስራ ስለተሰራ፣ ሌሎችም ከዚህ ጋር ተያያዥነት ያላቸው ማህበረሰባችን ላይ የሚታየው የስነ ምግባር ጉድለት፣ የስነ ምግባር ዝቅጠት የሚፈጠሩባቸው ተጨባጮች ከእምነት ጋር ያለን ቁርኝት እያነሰ በመምጣቱ ለእምነታችን ያለን ተአማኝነት፣ ለፈጣሪያችን ያለን ፈሪሃነት ወይም ደግሞ ታዛዥነት ከእኛነታችን ባህርይ እየራቀ በመምጣቱ ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከእምነት መመሪያቸው በበለጠ ለስሜታቸው ተገዥና በኋላ ለሚመጡ ነገሮች ተገዥ ሆነው እየሄዱ ያሉበት ተጨባጭ ለዛ ጥፋት እንዲወድቅ ምክንያት እየሆኑ ያያሉ። ና እነዚህ የሚታዩት በአጠቃላይ የስነ ምግባር ጉድለቶች እምነቱን ካለማወቅ ና ከእምነቱ ጋር ታዛዥ ካለመሆን የመጡ መገለጫዎች ናቸው ብዬ አምናለሁ። ቀሲስ ደረጀን ምላሽ በዚህ ላይ እንስማ ና ጥያቄዎች ይኖ ሁሉ አስቀድሞ በዚህ ቦታ ሀሳባችንን እንሰጥ ስለ ጋበሽ እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋራ እንድተዋወቅ ምድሉን ስላገኘው ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው፣ መከባበር ጠፍቶ በጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰውን ሲገሉ እንኳን ድሮ ሰው ሰው ሲገል ተሸሽጎ ነው ሰው የሚገለው እና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀረጹበት በጣም ልብን የሚሰብር ነገር ላይ ደረስንበት ነው። ይሄ እንደተባለው ትምህርታችን መቀየር አለበት። የቤተ እምነቶች ትምህርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምህርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል። በሰላም ስለመኖራቸው ብዙ ታላላቅ ጽሀፍ ጽፈውላቸው ብዙ ጊዜ እኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃት መሬት የረገጡ መረጃዎች አሉን ያለመሆኑ ለምሳሌ በየትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን እኛ ገር አለ። አንዋር መስጊድንና ቅዱስ ራጉኤል ቤተክርስቲያንን ብንወስድ በአጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለኛ ለሁለቱ ሃይማኖት። ወደ አንዋር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ፣ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ በተለያየ ነገር አንዋር መስጊድ ቆመው ይጸልያል። ይሄ ብቻ አይደለም እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች ኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም። ማንም ሳይሰብከን ማንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻሉ ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይቻላል። ለምሳሌ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለንን ይሄ ጠፍቷል፣ በጭራሽ የለም ማለት አይደለም። ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ሕዝብ ብቻ ሳይሆን እንደዚህ አይነቱን ነገር ዛሬም አዲስ አበባ ውስጥ እናገኘዋለን። እንዳላቋርጦት ብዬ ነው፣ ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝና የእኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር፣ እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና እያለ ለምንድን ነው ይሄ ነገር የተፈጠረው? በመግቢያ ላይ አንስቻለሁ። መጀመሪያ ይህን አጉልተን መናገር መቻል አለብን። ምክንያቱም ቅድም ውስጣዝ እንዳሉት የሃይማኖቱ ስለ ምግባር ስለሚፈቅድ አይደለም። ለምን መሰለሽ፣ እኔ መናገር የምፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነ ምግባር ብቻ አይደለም፣ ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ ምንድን ነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን መቶ ዓመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጅ ልጆቻችን ቅርስ ሊሆኑ ይችሉ ይሆናል። ነገር ግን ህንፃ እንሰራለን የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነውና መፍትሄ ልናገኝለት ይገባል። እና ከዚህ አንጻር ነው ወድቀናል። የወደቅ ነው አንዱ በመጀመሪያ ደረጃ እንደተባለው የሃይማኖት አስተምህሯችን ችግር አለበት። አስተምህሮቶቹ ትክክል ናቸው። የእምነቱ ተከታዮች ግን የሚማሩትን ለእምነታቸው ካላቸው ታማኝነት ቀናኢነት ካለመኖርና እምነታቸውን ካለመረዳት የተፈጠሩ የስሜት ግልቢያዎች ውስጥ በመግባት ወይም ደግሞ ፍላጎታቸውን በስሜት ብቻ መመራት የሚሰሩ ስራዎች በዝተዋል። መሬት ላይ ከእምነት ያፈነገጠ ማንነት ወይም ስነ ምግባር ተፈጥሯል። ይሄ ነው አሁን መስተካከልም መለወጥም አለበት። ብ ማ ነው ማን ነው ያንን የሚያደርገው? የሃይማኖት መሪዎች አይደሉም? ያንን ማድረግ ያለባቸው ሃይማኖቱን የሚመሩት መሪዎች በአግባቡ ለእምነት ተከታዮቻቸው አስተምህሮቱን ማስተማር የለባቸውም። እሱ ስላልተደረገ ስላልተማሩ ነው ይሄ ነገር የተፈጠረው። መሬት ላይ ያለው ነገር መጋግበው የሚሄዱ ነገሮች እናያቸዋለን። የአስተምህሮቶቻችን ችግር ቅድም እንዳልኩት አስተምህሮቶቻችን ራሱ በትክክል መፈተሽ አለባቸው። ማህበረሰባችንን ስንቀርጽ ለእምነታቸው ታማኝ ሲሆኑ ስናደርጋቸው ምን አይነት ታማኝ እንዲሆኑ እንደሚፈልግ አድርገ ና የገረጽ ናቸው ወይስ እኛ በምንፈልጋቸው ደግሞ በራሳችን ፍላጎቶች ቤተ እምነቶች የነበራቸው ሚና በተለይ በሀገራችን ውስጥ በነበረው ኢትዮጵያ ላይ እንግዲህ አሜሪካ ላይ ያለው የተለያዩ ነፃነቱ አንጻር ብዙ ነገሮች ሊኖሩ ይችላሉ። ግን መጀመሪያ ቤተ እምነቶቻችን በሚፈልጉ መሪዎች ነው ወበሩ ሲመሩ የነበሩት ቤተ እምነቶች ማህበረሰባቸውን ለመቅረጽ በሚችሉበት ቁመና የተሟላ ማንነት ነበራቸው ወይ? ባለፈው የፖለቲካ ስርዓት ውስጥ ስንመለከት የነበረው ጫና ማህበረሰቡ ላይ የሚፈጥሩት የተለያዩ ችግራቶች ሰዎቻችን ልንቀር እስከምንችልባቸው ምናልባት አማኞች በሚያስተምሩት አስተምሮ ለቤተ እምነታቸው በሚያደርጓቸው አስተዋጽኦ ምን ያክል ዋጋ ይከፍሉ የነበሩባት ሀገር ውስጥ እንደነበር እንደምንኖር እናውቀዋለን። ከዛም አልፎ እንግዲህ ቤተ እምነቱ በሰው አስተሳሰቡ ባመለካከቱ ዋጋ የከፈለበት የሚቀጣበት ብዙ ነገሮች የሚሄዱ ያለበት ተጨባጭ አለ። ለእምነቱ ታማኝ ከሆነ የበለጠ ለፖለቲካው ታማኝ የሆነ ሰው የበለጠ ቤተ እምነት ላይ ሚና እንዲኖረ የሚደረግባቸው ሂደቶች ነበሩ። በዚህ ምክንያት አማኝና መምህሩ ወይም አስተማሪዎችና ለዛ ለፈጣሪያቸው ቅርብ ናቸው የሚባሉ ሰዎች የመቀራረብ እድላቸው ጠባብ የነበረበት በመሀል ጋፕ እንዲፈጠር የተደረገበት ሂደቶች አልፈዋል። ከዛም ባለፈ ዛሬ ላይ እኛ እንደ ማህበረሰብ ራሳችንን ስንመለከት እንደ ኢትዮጵያዊ አጣን የምንላቸው የወደቁብንና ከማህበረሰባችን ውስጥ ወጥተዋል ብለን የምናበራቸው ሰብእናዎች እንዲፈጠሩ የማድረጉ ስራ ላይ በደንብ አምነን እየሰራን ነው የሚለውን ይጠይቃለሁ። ሁላችንም ይሄ ማለት የጋራ ስራ ይፈልጋል። በተወሰነ አካል ብቻ የሚፈጸም ተግባርም ብቻ ስላልሆነ አገር እንዳገር ከመቶ ሚሊዮን በላይ ህዝብ ያለባት አገር ውስጥ የምንኖር ሰዎች ነን። አብዛኛው ማህበረሰብ በዚህ በነዚህ ቤተ እምነቶች ስር ያለ ማህበረሰብ ነው። ይህ ማህበረሰብ እምነቱን እንዲያውቅ፣ ማህበረሰቡ ለእምነቱ ታማኝ እንዲሆን የማድረጉ ኃላፊነት የቤተ እምነት መምህራኖችና የሃይማኖት ቀኑና ላይ ትልቅ ብቃት ያላቸው ቄስም፣ ሼክም፣ ሁሉም በሃይማኖት ውስጥ የታወቁ ሰዎች ኃላፊነታቸውን በአግባብ አልተወጡም ብያምን ምን አለሁ። ክፍተቶች አሉ። ማህበረሰባችን ላይ ያለ ክፍተት አለ። ፖለቲካ ስርዓቱ የፈጠረው በቤተ እምነቶችና በማህበረሰባችን ማህበረሰባችን ውስጥ እኮ አማኝ ወይም መምህራን ከሚባሉ የበለጠ ለፖለቲካው ቅርብ የነበሩ ሰዎች የሚደመጡበት የነበረ ማህበረሰቡ ቤተ እምነቶቹን የሚያምናቸው መምህራን እንዳይኖር የተሰራበት ስራ እኮ የበዛበት ማህበረሰብ ነበር። አገራችን ላይ ሽማግሌ እንዳይኖር፣ የሃይማኖት መዲ እንዳይኖር እኮ ተጥሯል፣ ተሰርቷል። ህዝብ የሚያምናቸው የሚሰማቸው፣ ማህበረሰቡ አማኝ መምህራኖች እስከ ማህበረሰቡ እንዲገለሉ የተደረጉበት ወይም ሌላ ዋጋ እንዲከፍሉ የተደረገባቸው ሂደት የነበረበት ሂደት አለ። እነዚያ ሁሉ ጋፖች የፖለቲካው ጫና መሰል ማህበረሰባችን ላይ የፈጠረው ከባድ ክፍተት አለ። ስለዚህ ዛሬ ላለንበት ውድቀት ምክንያቱም ዛሬ የምናየው ነገር ትናንት ያልሰራነው ስራ እንደኖረ ለማሳያችን ነው ሌላ መገለጫ የለው። ለዚህ ነው ክፍተታችን ናይተን የተፈጠረው ክፍተት እኛን የሚመለከት ነው። ቅድም አባት ሲገልጹት እንደነበሩት ቤተ እምነቶች ላይ ሳይደርስ ጥቃት እየደረሰ ዋጋ እየተከፈለ ያለበት ሂደት ይሄ ከየት የመጣ ስብና ነው? ከየት የመጣ ማንነት ነው? ከየት የመጣ አስተምህሮት ነው? ማን ነው ይሄን እንዲያደርግ የገፋው የሚለውን ነገር መፈተሽ ማየት ይፈልጋል። ለእኔ የእምነቶቹ ችግር ሳይሆን አስተምህሮቱ ላይ እና አማኙ ላይ የተፈጠረው ለእምነቱ ታማኝነትና እምነቱ ጋር የተወሰኑ የፖለቲካ አስተሳሰብ ያላቸውን ሰዎች የሚሰማው ይበልጣል መምህራኖቹን ከሚሰማው የበለጠ ይሄ እንዲፈጠር ሆኗል። ይሄ ጋፕ እንዲፈጠር የተሰራ ስራ አለ። ይሄንን ጋፕ ነው ማስተካከል መለወጥ ያለብን። ይሄን የተፈጠረ ክፍተት ነው ወደ ቦታው እንዲመለስ የማድረግ ስራ መስራት ያለብን። ቀሲስ ደረጀ፣ ወደ እርሶ ልምጣና በዚህ ሀሳብ ይስማማሉ ወይ እርሶ? እንዴት ነው የምስማማው? የትኛው ኢትዮጵያ ውስጥ ያለ እስከዛሬ የምናውቅ የሃይማኖት ተቋም የስነ ምግባር ህግጋት ሰው ግደል፣ ቤተ እምነት አፍርስ፣ ስረቅ እንደዚህ አይነት ጎደሎ ነገር አድርግ ብሎ የሚል የሃይማኖት ስነ ምግባር ያለው ሃይማኖት የለም። በሃይማኖታችን ልንለያይ እንችላለን። በስነ ምግባር ህግጋቱ ግን የትኛውም ሃይማኖት የትኛው ሃይማኖት ተቋም ይሄን የሚፈቅድ የለም። እንደ ተባለው እንደተባለው የሰዎቻችን መንፈሳዊ እሴት፣ ሞራላዊ እሴት የወደቀበቱ ምክንያት ቤተ እምነቶቹ የሚገባቸውን ስራ ጠንክረን ባለመስራታችን የመጣ ነው። ይሄ ደግሞ ተጠቅሷል። የተፈጠረ ክፍተት አለ። በዚህ በ27 ዓመቱ ውስጥ በሁለቱም ሃይማኖት በሁሉም ሃይማኖቶች ትግል ላይ ነው የነበረው። እስጋን ብትሆን ለሁለት ተከፍላ የውጭና የውስጥ ብላ ስትታገል ክርስቶስ የሰጣትን ሐዋርያዊ ተልእኮ እንደ በአግባቡ የፈጸመችበት ዘመን አይደለም። ፖለቲካው ጦዞ ሰዎች ሲባሉ እርስ በርስ ስንሻኮት የነበርንበት በዚህ መካከል የተፈጠረው ትውልድ አሁን ያየነውን ሆኖ ወጣ። ስለዚህ መፍትሄ ይፈልጋል። ቆንጆ ውይይት ነበረ ጽዮን፣ ያካሄዳችሁት። እንዲህ ዐይነት ንግግሮችና ውይይቶች በየደረጃው እንዲቀጥሉ እናበረታታለን። እኛም በበኩላችን የተቻለውን ሁሉ ጥረት እናደርጋለን። ጽዮን፣ ላንቺም ለተወያዮችሽም ምስጋና ይድረስ። የተከበራችሁ አድማጮች፣ ሙሉውን ውይይት በዌብሳይታችን በፌስቡክ ገጻችን እንዲሁም በዩቱብ ማግኘት ትችላላችሁ። ተከታተሉት። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ። አሁን ወደ ተከታዩ ዝግጅት እንሸጋገር። ኢትዮጵያ አሁን ያለችበት ሁኔታ ከመቼውም ጊዜ በላይ የተወሳሰበ ነው ያለው የኦሮሞ ነፃነት ግንባር ኦነግ፣ አጠቃላይ የሀገራዊ ንግግር መድረክ እንዲጠራ ጠይቋል። ግንባሩ ህዳር 16 2012 ባወጣው መግለጫ ችግሩን ይበልጥ በማስፋፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ብሏል። መግለጫውን ተንተርሶ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ያካፈሉን ሀሳባቸውን አሁን በሁለተኛው ክፍል ይቀጥላሉ። ሰለሞን አባተ ነው ያነጋገራቸው። አቶ ዳውድ በዚህ መግለጫችሁ ውስጥ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ አብራሩልኝ ምን ማለት እንደሆነ ይሄ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር። አዎ፣ አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው፣ እና የምማወራቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለተነ ማለትም ተስፋ የሚሰጡ ናቸው። አጥጋቢ ሆኖ ህዝቡን የሚያጠግብ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ የተስማሚ ስኖች ተደጋግሞት ብለዋል። የግድ መናገር አለበት ሰው አንድ ነገር ትናንት ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አጥጋቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚ ነው እንግዲህ ከተቻለ ሙከራው እንግዲህ እንደዚህ አይነቱን ሁኔታ ለመፍጠር የዶክተር አብይ አስተዳደር ተቋማትን ከመፍጠርና አጠቃላይ የምህረት ህግን ከማጽደቅ አንስቶ ጥረቶች እያደረገ መሆኑ እንግዲህ በግልጽ ይታያል። ሁሉም የፖለቲካ ኃይሎች ያለ ልዩነት ወደ ሀገር ገብተው እንዲንቀሳቀሱ፣ ሀሳቦቻቸውን ከህዝብ ጋር እንዲያንሸራሽሩ መድረክ ተከፍቷል። አሁን እንደምናየው በሀገሪቱ ውስጥ ቀድሞ ወንጀለኞች እየተባሉ ለዓመታት በእስር እንዲማቅቁ ተደርገው የነበሩና ስደትም ላይ የቆዩ ሰዎችን ጭምር እርስዎን ራስዎን ጨምሮ አቶ ዳውድ ኢብሳ ማት ባለስልጣናት አድርጓል። ኢትዮጵያ ውስጥ ወይም በነጻ ቢያንስ ቢያንስ ሀሳቦቻቸውን እንዲያንሸራሽሩ አድርጓል። ኮሽ ባለቁጥር የአስቸኳይ ጊዜ አዋጅ በሚጣልባት ሀገር፣ ኢንተርኔትና ስልክ በሚቋረጥባት ሀገር አሁን በየማህበራዊ መገናኛው እጅግ የተጋነኑና በመግለጫቸው ላይ እንደገለጻችሁት ሁከትን ለመፍጠር ብቻ የሚነዙ የሚመስሉ የሀሰትና የቅስቀሳ ወሬዎች ሲበተኑ ሀገር ከዚህ ምስቅልቅል ጋርም ቢሆን ህገ መንግስታዊ ነጻነትን ላለመድፈር እየተጣረ እንደሆነ ይታያል። ይሳካለት አይሳካለት ሲወዳደሩ ሌላ ጉዳይ ነው። ጥረቱ ግን ይታያል። ምን አይነት ንግግር ይሆን እናንተ ከዚህ የተለየ ሁኔታ እንዲፈጠር የምትጠይቁት ተጨባጭ ብላችሁስ የምታቀርቡት ሐሳብ ምንድን ነው? ከቃላት ድለላና ከተስፋ ዳቦ የዘለቀ እንዲሆን የምትፈልጉት አካሄድ ይህ በመንግስት በኩል ያለውን ጥረት እዚያም ላይ ጠቅሰናል። እኛ ጥረቱ ሆል እውቅና ሰጥታችሁ ዲሞክራሲያዊ መብታችን ነው። መንግስትንም የጠየቅነው ነገር የለም፣ ግን ድርጅቶችን ነው እነሱ በርስ የተነገረውን ያለውን ቲቪ ሁኔታዎችን ለትንሽ ትሬንዱን ለመቀየር በመሀላችን ደግሞ ያለውን እንትን አጠቃላይ ስጋቱን ለመቀነስ ይረዳል፣ ኮንትሪቢዩት ያደርጋል። እና ከድርጅቶች ጋር ከፖለቲካ ድርጅቶች ጋር መነጋገር እና በእኛ መሀል ያለውን ጥርጣሬ እየቀነሱ መሄድ ልዩነቶችንም አማበሳት ይሄ ደግሞ ለአጠቃላዩ በቅድም እንዳልኩት ለአጠቃላዩ ኮንትሪቢዩት የሚያደርገው አለ ብለን እንጂ መድረክ አይደለም እየጠየቀ ያለ ነው። እና ሁኔታውን ግን እናንተ እንዴት ትገመግሙታላችሁ? አሁን ያለውን ቀደም ሲል እንደው ነካ ነካ ለማድረግ የሞከርኳቸው ሁኔታዎች አሉና እንደ አንድ በሳል ፓርቲ እንደ ኦነግ አሁን እየታዩ ያሉ ነገሮችን በመንግስት ደረጃ እየተሰሩ ያሉ እንቅስቃሴዎችን እንዴት ነው የምትገመግሟቸው? እሱን ኦልሬዲ በፕሮሰሱ ገብተንበት ከመዝግበን ወደ ምርጫ እየሄድን ነው። ይሄ እንዳለ ሆኖ ግን ህዝቡንና እንትኑን እያሰጉ ያሉ ሁኔታዎች በተፈጠሩ ቁጥር ደግሞ ሌላ መንገድ የሚወስድ መንገድ ይኖራል ተብሎ ነው የሁሉን ስጋት ቅድም እንዳልኩ መጨረሻችን ምን ይሆን፣ መጨረሻችን ምን ይሆን በየቢሊዮን ሰው የሚወረውራቸው እና ይሄ እንዳይሆን ይህንም የሚያሰጋ ሁኔታ የለም ማለት አይደለም። አንዶ ግን ይሄ ተስፋ የሚሰጠው ጥረት ይላል ያንን አቨርት ለማድረግ ወይም ደግሞ ሌላ አቅጣጫ ይዞ እንዳይሄድ ትሬንዱን አሬስት ለማድረግ ወይም ደግሞ ለማቆም ይረዳል ማላችን ያለው ይሄ እንደዚህ አይነት ከሚል የተነሳ ነው። አቶ ዳውድ፣ ይህንን የጠየቃችሁትን መድረክ ለማዘጋጀት መቼም የግድ መንግስት መሆን የለበትም በስም ልንጠራቸው የምንችላቸው እኮ አዋቂዎች አሉበት ድርጅት ነው። ከዚህ ቀደም እንደጠቀስኩት ከእርሶ ከራሶ አንስቶ ና ለምንድን ነው ለመሆኑ ኦነግ ራሱ ይሄንን ተነሳሽነት ወስዶ እንዲህ አይነቱን አገራዊ መድረክ ለመፍጠር የማይሰራው? መሪ ለምን አይሆንም? አገራዊ መድረኩ በመንግስት ደረጃ በፓርቲዎች መሀል ተሳትፎ ልምድት አለ። ሁሉም ፓርቲዎችን የሚያካትት ግን በጣም ሰፋ ያለ መድረክ ስለሆነና ይህንን ማኔጅ ማድረጉ በኛ ጥረቱ እንዳለ ኖሮ አድጋሚ ሆኖ አላገኘ ነውም ለራሳችን ለዚህ ነው በመሀላችን ደግሞ ያ እንዳለ ይቀጥላል። እሱ የራሱ አጀንዳዎች አሉት። አጀንዳውን ይዞ በጊዜ ተለይዳ ይሄዳል። እሱ ግን ለእኛ አጋቢ ሆኖ ጠቅኘ ነው። ተጨማሪ የራሳችን ግንኙነትና ንግግር ለዛኛው ይረዳና ሌላውንም ደግሞ አጠቃላይ አሁን ያለውን ስጋት ለመቀነስ ይረዳል ብለን በመሀላችን ቢያንስ ያ ይኛውን በተጨማሪ ጊዜ መውሰድ ወስነን ቀደም ሲል እንደገለጹት ቁጥራቸው የበዛ የፖለቲካ አስተሳሰቦችን የሚያራምዱ ፓርቲዎች ይንቀሳቀሳሉ ኦሮሚያ ውስጥ ለመሆኑ እነዚህ ፓርቲዎች ሀሳቦቻቸውን እያቻቻሉ አነስ ወዳለ መድረክ ሊሰባሰቡ የሚችሉባቸው ሁኔታዎች የሉም የኦሮሞ ህዝብ ይህንን ያህል የተበታተነና የተከፋፈለ ነው እንዴ ይህንን ያህል ልዩነት ሊፈጠር የማይታረቅ ልዩነት ሊፈጠር የሚችልበት ሕዝብ ነው እንዴ? ከሌላውስ የኢትዮጵያ ሕዝብ አካል ጋር እንደዚሁ ሁኔታዎችን አመቻችቶ መቀራረብ የሚቻልባቸው ሁኔታዎችን መፍጠር አይቻልም እንዴ? ቁጥሩ ወዳነሰ የፖለቲካ እንቅስቃሴ መግባት ኦሮሞ ፖለቲካዎች ፓርቲዎች በጣም አነስተኛ ነው ቁጥራቸው በጣም በጣም አነስተኛ አሁን ተጨምቆ ተጨምቆ ወደ አራት አምስት ፓርቲ ነው ያለው። እሱም ራሱ ጊዜ እንትን ውስጥ በጣም እየተሰባሰበ ሊሄድ ይችላል። ወይም አራት አምስት ቅድም እንዳልኩ ይሄ በጣም ትንሽ ፓርቲ ነው ቁጥሩ እንትን የምንለው አጠቃላይ ኢትዮጵያ ውስጥ ያለውም በሂደት ይሄ በሀይል አሰላለፉ የተጨጋቸገ ሊሄድ ይችላል ያለው እንቅስቃሴው አስተማማኝ ሆነው እንዲሄድ ማድረግ ብቻ ነው እ የኦሮሞ ፖለቲካ በውስጡ በጣም አነስተኛ የሆነ ክፍፍል መሆን ያለው፣ ለዛው ደግሞ አንድ በጣም የሚያስተዋስብ መድረክ አለ። በመላቸው እሱ እንዳለ እየቀጠለ ነው፣ እየተጠናከረ ይሄዳል። በዚህ በስ ይህና ስጋት ያለ አሁን በደረስንበት ሁኔታ እንደሚረ ለመሆኑ የዶክተር አብይን የመደመር አስተሳሰብ እንዴት ይገመግመዋል? ኦነግ የኢህአደግን የውህደት ሀሳብና ሂደትስ እንዴት ነው የምትከታተሉት? እንዴት ነው የምታዩት? ይሄ እንግዲህ በገባ እንትን አንድ ፓርቲ መብት አለው፣ ዞን ለማለት መብት አለው፣ በገና ለማዋሃድ መርጅ ለማድረግ መብት አለው በሌሎች ድርጅቶች ጋር በጣም ግራንድ የሆነ ኳሊቲን ወይም ደግሞ ህብረት ለመፍጠር መብጣለው ከዚህ እንግዲህ በዚህ አሁን መጠመር ውህደት ወደዛ የሚለው የራሱ እንትን አለው ያለ ነው። አሁን ገና ኤርሊ ነው። ገና ፖለቲካል ፕሮግራም ናለ ውህደቱንም በመሀላቸው በእኛ ላይ ምን አይነት ፌክት አለው? በህዝቡ ላይ ምን አይነት ፌክት አለው? ለማለት ገና ኤርሊ ነው። ላይ ለማለት መብታቸውን መቼም ሐሳቡ ቀርቧል፣ ውይይቱ ተጀምሯል። እና ኢህአዴግ አሁን ገዢ የሆነ ግዙፍ ፓርቲ ነው። ምንም እንኳን በውስጡ የራሱ ችግሮች ቢኖሩበትም የመሰባሰቡ ነገር እንደቀጠለ ነው ያለው እና አስተሳሰቡ ቀደም ሲል ከነበረው የጎሳ እና የቋንቋ አስተሳሰብ ወጣ ብሎ ሰፋ ባለ ሀገራዊ ፓርቲነት የመደራጀት ሀሳብ ነው ይሄ ያለው። እና ይሄ እናንተ ጋር ተቀባይነቱ እስከ ምን ድረስ ነው? እንዲህ አይነቱ ሀሳብ በሀሳብ ደረጃ እንኳን ቢሆን እኛ ጋር የትኛውም አደረጃጀት ተቀባይነት አለው ይሄ ጎሳ ቤለ ወዘድ ፓርቲ ወይም ደግሞ የግራ የቀኝ ፓርቲ የሚለው በኛ በኩል ምንም አናይበትም። ዲሞክራሲያዊ እና ሰላማዊ ትግል እስክሄድ ድረስ ለየትም ሀገር ያለ የትኛውም አጀንዳ ይዞ የመንቀሳቀስ መብት አለው ማንኛውም አካል። ዋነኛው ግን በሰለጠነ የሌላውን መብት በማይነካ ሁኔታ ተደራጅቶ አጀንዳውን ማቅረብ እና ወሳኙ የፓርቲው ተዋዎች እና የፓርቲ ተሳታፊዎች አቸናፊ ሆነው ይወጣሉ። በዚ ዘንድ ተቀባይነት አላቸው የላቸውም ይህ ብቻ ይወሰናል። ስለዚህ የትኛውም ወደ ሌላኛው መፈረጅ ውስጥ እኛ በዚህ ውስጥ አንከበል። የትኛውም አደረጃጀት ይዞ መሄድ መብቱ ነው የማንኛውም ሌላው። አቶ ዳውድ በኦሮሚያ ምዕራባዊ አካባቢዎች፣ በተለይ ለመጥቀስ ያህል ነው ያልተቋረጠ የሁከት ሁኔታ ይስተዋላል። ለይቼ ለመግለጽ ነው እንጂ ሌሎቹም አካባቢዎች የጸዱ ናቸው ለማለት ፈልጌ አይደለም። የጸጥታ አስከባሪዎች ሲገደሉ ይታያል። የመንግስት ሰራተኞች ሲገደሉ ይታያል። ባለስልጣናት ይገደላሉ። ምንድን ነው ለመሆኑ ይሄ ሁኔታ? በተለይ ኦነግ እንደ ጠንካራ ይዞታውም ይታዩ ከነበሩ አካባቢዎች አንዱ ነው ያ አካባቢ። በኦነግ ስም የሚንቀሳቀሱ ኃይሎችም እንዳሉ ይሰማልና ምንድን ነው ለመሆኑ ይሄ ሁኔታ መቀጠልስ አለበት ወይ? በዚህ ሁኔታ አቶ ዳውድ። ትግል እንግዲህ ብዙ ውስብስብ እንትኖች አሉት። መቀጠልና አለመቀጠል እንግዲህ የመንግስትና በነዚህ ይህንስ ያሉ አካሎች መሀል ያዘያ ሁኔታ በሰላም መፈታት አለበት። ይሄ አቋማችን ነው። ለመንግስትም እየገለጽ ነው። ንግግሩ ውስብስብ ሁኔታ ቅሪክ ሆኖ ነው የምናየው። በእርግጣዊ ሰው ነፍስ ወይም ደግሞ የሰው ሕይወት የሚጠይቀው ሁኔታዎች ያሉ እዛ ብቻ ሳይሆን ሌላም በዚህ አይነት እንቅስቃሴ የሌለባቸው

ምንድናቸው ለመሆኑ እነዚህ በንግግር መንግስት ከነሱ ጋር መፍታት አለበት የሚሏቸው ሁኔታዎች? ይህንን ያህል ሲቪሎች ላይ የግድያ እርምጃዎችን እስከ መውሰድ የሚያስደርሱ ናቸው። ከተማ ውስጥ አንድን አባት የሰባት ዓመት ህፃን ልጅ ፊት መግደል ደረጃ የሚያደርሱ ናቸው። እና ምንድናቸው እነዛ ነገሮች እንደው ህዝብን ቢያውቃቸው መንግስትን ቢያውቃቸው በእነዚህ አካላት መካከል ያለውን ሁኔታ ለመፍታት መነጋገር ያለበት ነገር መንግስት እነሱስ ይዘው መቅረብ ያለባቸው ነገሮች ምንድን ናቸው? ኦነግስ ምንድን ነው ሚናው? በዚህ ውስጥ ብቻ ሳይሆን ሁሉ ሰው ሚና አለው፣ የሰላማዊ ሁኔታ እንዲፈጠር ሚናውን እንግዲህ መንግስት ከጠየቀ እና ሚናውን ከለይን እኛ የራሳችንን እንወጣዋለን። ዋናው ነገር ግን እንደዚህ አይነት በግጭቶች መልክ ብዙ ቦታ ነው ያሉት፣ መልካቸው ይቀያየራል። እነዚህ በትግል ውስጥ የነበሩ ሳይፈታ የቀረ ይሄ መሆኑ ግልጽ ነው ይመስለኛል። ገባኝ።

የችግግሩ እንትን የሚቀራው ይመስለኛል የሚያውቁት ይመስለኛል እናንተ የሰላማዊ ትግሉ አካል ናችሁ በነፃነት ነው የምትንቀሳቀሱት ሀገር ውስጥና መንግስት ምን ብሎ እንዲጠይቃችሁ ነው የምትፈልጉት በዚህ ችግር ውስጥ ሚና ለመጫወት በእርግጥ እንዳሉት የእናንተ ብቻ አደለም የሚሆነው ኃላፊነቱ ምንም መንግስት እንዲጠይቀን የምንፈልገው ነገር የለም ግን ችግሩ መፈታት አለበት ነው እንጂ እኛ በበኩላችን ምንደቆ ነገር የለበት እና ምንድን ነው እናንተ የምታቀርቡት ሀሳብ ይሄ ችግር እንዲፈታ ምን መደረግ አለበት በዚህ ሁኔታ መቀጠል አለበት ወይ ነው ቅድም እኮ ያነሱት እኮ ነገር ነው መጨረሻችን ምን ይሆን የሚለው ጥያቄ አይቋረጥም ነገሮች መፍትሄ ካላገኝ የትኛውም አካባቢ ያለ ግጭት በሰላማዊ መንገድ ተሰጦ ከዚህ በፊት ለየት ያለ በየትኛውም ወገን ማለት ነው የመንግስት ብቻ ሳይሆን በየትኛውም ወገን ያለ በሰላማዊ ትል ለመፍታት ክፍት መሆን አለበት። ይህ አቋም የሀገር ችግሮች በሰላም መፈታት አለባቸው። ይሄ እርግጥ ነው። በዚህም ምክንያት ነው እናንተ ተቀላቅላችሁ ሀሳባችሁን ወደ ሰላም መልሳችሁ ሀገር ውስጥ ገብታችሁ እየታገላችሁ ያላችሁት። በዚህ ሁኔታ ደግሞ መንግስት የሚወቀስባቸው ሌሎች አጋጣሚዎች አሉ። በጣም ላልቷል፣ ህግና ስርዓትን ማስከበር ተስኖታል እየተባለም በሚወቀስባቸው ሁኔታዎች ውስጥ ሁሉ ነው እንደዚህ አይነት እንቅስቃሴዎች እየተደረጉ ያሉት፣ የኃይልም እርምጃን እኮ ጨምሮ ማለት ነው። አቶ ዳውድ ምንድናቸው እነዛ ሰላማዊ የሚሏቸው መፍትሄዎች? ከሁሉም በኩል መወሰድ ያለባቸው ምንድናቸው እነዛ ጥያቄዎች እናንተ የምትገመግሟቸው? እንደ አንድ በሳል ፓርቲ ከዚህ በፊት የነበረው ትግል ውስጥ ያለ የውስጥ ሁኔታዎች ነው ቅሪቶች ናቸው። የዚህ ውስብስብ ቅሪቶች እነዚህ መፈታት አለባቸው። የሽግግሩ ውስብስብነትም ደግሞ እነዚህን ያካተተ ነው። ስለዚህ በመንግስት ላላ የሀገር በጣም ሶፍት የሆነ እንትን ያለው የሚለው አንደኛው ወገን አስተያየት ነው። ሌላኛው ወገን ደግሞ ይሄ ከቀጠለ ወደ በሀይል ትንሽ የሀይል ከበረታ ወደ ተፈለገ ውስብስብ የጸጥታ ችግር ውስጥ ይፈታል የሚለው ሌላኛው ወገን ነው። እንግዲህ በዚህ መሀል መፍትሄ እያፈላለግ ነው። ቃለ ምልልሱ ኋላ አላበቃም። የተከበራችሁ አድማጮች፣ አቶ ዳውድ ኢብሳን አመሰግናለሁ። በዌብሳይታችንና በፌስቡክ ገጻችን ላይ ሙሉን ቃለ ምልልስ ያገኛሉ። ካህሳይ ገብረ እግዚአብሔር ባለፈው ረቡዕ ህዳር 24 2012 ዓመተ ምሕረት አርፈዋል። ብፁዓን እነማን ናቸው ሚስጥረ ፊደል ወትርጓሚሁ የፊደል ሚስጥር ከነ ትርጉሙና በሶስት ቅጾች የወጣ ህብረ ብዕር ከአቶ ካሳይ ስራዎች የሚጠቀሱ ናቸው። የስራ አጋራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ የሆኑት መምህር ዳንኤል ሰይፈ ሚካኤል እና የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉን ስለ ካህሳይ የሚያውቁትን ጠይቀናቸዋል፣ አካፍለውናል። ኤደን ገረመው ዝርዝሩን ይዛለች። መምህር ጋዜጠኛ ደራሲና የስነ እጽዋት ተመራማሪ ካህሳይ ገብረ እግዚአብሔር ሺህ ዘጠኝ መቶ አርባ ስድስት ዓ ም በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ፣ በመምህርነት ደግሞ ከሐረር ማሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሳ መምህርነት አገልግሏል። ከዚያን ጊዜ ጀምሮ እስካሁን ድረስ በባልንጀርነት የሚያውቋቸው የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉ ስለ ካህሳይ እንዲህ ይላሉ። ካህሳይ ገብረ እግዚአብሔር ጋር የሚታወቀው የማስታወቂያ ሚኒስቴር እያለው እሱ ሀረር መምሮ ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለት እንደገና በሸገር ወድ እንደገና የሚል ፕሮግራምን ከፍተን ያለፈውን የውድ የአርባ አመት ታሪክ እያወሳል ስንጨዋወት ነበር። የኗር ለመላት ከአሳይን በጣም በጣም በቅርብ ነው የማውቀው ሀረር ማፈልሰኛም ጽሁፎችም ለጋዜጦች ለሬዲዮኖች ለቴሌቪዥን ፕሮግራሞች ይልቅ ስለነበረ በዛ ተዋወቀ። ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ሆኖ በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ የሳንቀጾችን ይጽፋል። እውነተኛ ሰው ነው። ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው፣ የሚናገረው የሚጽፈው ያምነበትንም ነው። እና ካሳይ ፊት መዋሸት አይቻልም። እሱም አይዋሽም። ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ ትልቁ ችሎታው እውነትን መናገሩና እውነትን መፈለጉ ለእውነት ሲል እንደ መታገኑ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን ሃይማኖት አባቶችን መልካም ስራቸው አለማዊ የሆኑ ያልሆነ ስተት ሲሰሩ ውስና ውስጥ ሲገቡ አንዳንዳ አስፈላጊ ነገሮች ውስጥ ሲገቡ እንኩስና በኢትዮጵያ እንዲሁም ደግሞ ብጽዋን እነማን ናቸው ብሎ እንደ ጮማዊ ውስኪውን ታሪክ ሳይቀር ብስ ልጽ አርጎ እዛ እንዴት አንተ የምተናገረ እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ? እስኪ ሳልከ እንደዚህ አይነት እውነትና ሰው ካህሳይ ካህሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ ሰባት የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን to Allen እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ የፊደል ምስጥር ከነ ትርጓሜው ብጹዋን እነማን ናቸው ምንኩስና በኢትዮጵያና እንዲሁም የተለያዩ የስነቅ ስብስብ የሆኑትን ህብረ ብዕር የተሰኙ መጽሀፍትን በሶስት ቅጽ አሳትመዋል። አራት ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር 24 2012 ዓ.ም አርፈዋል። የረዥም ጊዜ ጓደኛቸው አቶ ንጉሴ ያክሊሉ ከሀሳይ ገብረ እግዚአብሔር አንባቢና ትጉሰው ሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀት ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል። ሳይ የቤተ ክህነት ትምህርት የለውም፣ ግን በስነ ጽሁፉ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪ እና ድርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎነ እሱም የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መከር የተራመደ ትልቅ ሰው ነው። የተቀጠርቶ ጉባኤ ዘርግቶ ዜማ ወይም ብሎ አዲስ የተማረ ሰው አይደለም። የግብ ትምህርት ቤት ገብቶ ወንበር መዘርጋት ብቻ ጉባኤ ላይ መቀመጥ ብቻ አይደለም እና ከሳይ እንደዛ ነው። እሽሩሩ እሽሩሩ፣ በርዬ ሽሩሩ፣ በአንተ ነው ማማሩ ሆበሬ ሆበሬ በርየን በርየን ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ በረጅም ዋንጫ በሰፊ ገበታ እያለ ያርሳል ገበሬው። ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም። የእርሻውን የሐምሌውን እንጂ የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሠረት መሆናቸውን በተረትና ምሳሌ ይገልጻቸዋል። ከአንሳ ከመምህራን ማሰልጠኛ ከተመረቀ በኋላ ተምሮ በባዮሎጂ ዲፕሎማ ያለው ሰው ነው። ዩኒቨርስቲ ደረጃ ይመስለኛል እና ደራሲ ጋዜጠኛ፣ መምህር ከመሆኑም በላይ ከአሳይ የስነ ጽሁፍ ተመራማዊ ነው። ለምርምር ደግሞ በየጠቅላይ ግዛቱ ይዘዋወር ነበር። በየክፍለ ሀገሩ ነ እጽዋትን ጭምር እግረ መንገድን ስለሚያጠና ቱ ቤትና በሽታ መድኃኒት ሊሆን እንደሚችል ሁሉ አጥንቶ የደረሰበት Говорят, что и они все ጽሁፎት አለ። አሁን ጽሁፎት ካልታተሙት ሶስት ያህል መጽሐፍት አንዱ እነዚህ እጽዋትን የሚመለከት ነው። ባለቤቱና ልጆቹ ይህን መጽሐፍ ያሳትማ ነው እየተስፋ አርጋለ። ላለፉት አስራ አምስት አመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሳይፈር ሚካኤል ካሳይ ገብረ እግዚአብሔርን ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ ባህልንና ባህላዊ መገለጫዎች የሆኑ ወጎችን እናቃለን የሚላቸው ሴቶች ልያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ራት ከሚጠቅሙት ጥቅም ወይም ገቢ ጋ ተያያዘ የሚነገሩ ስያሜዎች እና አንዳንድ እውቀቶች አሉና እነሱን በተመለከተ ተባለው እኔም አደንቃለሁ ገነ ያላቸውን። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደው ከቆሎ ትምህርት ቤት ከምንለው የብሔር ቤት ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ዜኖቻቸው ያው በምርምር እና በመጠየቅ እውቀቱን ነው። በጽሁፍ የማስተላለፍ ተፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ዜነቻቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንዲነትም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በብራና ጽሁፍ ቀለም ለማዘጋጀት ይችላሉ። ከድንጋይም ከአፈርም እጽዋትም ይዘጋጃሉ እና የእጽዋቱ ሁለቱን ክፍል ያጠኑ እንደነበር አውቃለን። ዘመናቸውን በንባብና በምርምር ያሳለፉት ከሀሳይ ገብረ እግዚአብሔር በባህሪያቸው ሰላምተኛ ቢሆኑም ብቸኛና ቁጥብ እንደነበሩ የሚያውቋቸው ሰዎች ይናገራሉ። ከሀሳይ ገብረ እግዚአብሔር የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን እናመሰግናለን ለዘገባው። እንዲሁም በዝግጅቱ ላይ የተሳተፉትን ክቡራትና ክቡራን አድማጮች እስከ ማጠቃለያው ለስለስ ካለ ሙዚቃ ጋር እንተዋችሁ። አድማጮች ሙዚቃ በመቋረጡ ይቅርታ እንጠይቃለን። የማጠቃለያ ዜናዎችን አሁን እናሰማለን። በዚያች አገር ታሪክ ከአሁን ቀደም ታይቶ የማያውቅ መሆኑ የሚነገርለትን ብርቱ የጸረ መንግስት ተቃውሞ እንቅስቃሴ ስድስተኛ ወር ለማሰብ በመቶ ሺዎች የተቆጠሩ ተቃዋሚዎች የሆንግ ኮንግ ጎዳናዎችን አጨናንቀዋሉ። ፖሊስ ፈቃድ የነፈገውና በአገሬው ሰዓት አቆጣጠር ዛሬ ከቀትር በኋላ ዘጠኝ ሰዓት ላይ የጀመረው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ቢውልም አመሻሽ ላይ ሰልፍ በታኝ መሳሪያ የታጠቁ ፖሊሶች መምጣታቸውን ተከትሎ ፍጥጫ ተስተውሎበታል። በዛሬው ዕለት በህንዷ ዋና ከተማ በኒው ዴሊ በአንድ ፋብሪካ ላይ የደረሰ የእሳት ቃጠሎ እስካሁን በተረጋገጠው የአርባ ሶስት ሰዎችን ህይወት አጥፍተዋል። አደጋው ከተማይቱ ባለፉት ሁለት አስርታት ውስጥ ከደረሱ ቃጠሎዎች ሁሉ እጅግ የከፋው ነው ተብለዋል። አብዛኛው የአካባቢው ነዋሪዎች በእንቅልፍ ላይ ሳሉ የእሳት አደጋ ሰራተኞች በህንጻው ዙሪያ ያሉት መግቢያዎች ለከባድ መኪኖች ጠባብ በመሆናቸው ከመቶ ሜትር ርቀት ሆነው እሳቱን ለማጥፋት ሲጥሩ ተስተውለዋል። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው፣ ጽዮን ግርማና እኔም ሶሎሞን አባተንን መልካሙን ሁሉ